ለዘጋጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ፣ በጌታ የተወደዳችሁ ክብሯን አድማጮቼ እግዚአብሔር አምላካችን ያለፉትን ቀናት ሁሉ በሰላም ውስጥ ጠብቆን ለዚህች ለተወደደች ምሽት እንድንበቃ ፈቃዱ ሆኗል። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንቀጥላለን። እስከዚያው ጊዜ ድረስ በዚህ ዝማሬ የጌታችንን ከፍ ከፍ እያደረግን እንቆያለን። እግዚአብሔር አምላካችን ቅዱስና ታማኝ ታላቅም ነው። ወገኖቼ በእውነት እርሱ በሠራው ሁሉ ላይ ታላቅነትን፣ ገናናነትን፣ ክብርን ማግኘት ይገባዋል። እስቲ እናመስግነው። ጌታ እግዚአብሔር አምላካችን ሆይ፣ ዛሬ ደግሞ ስምህን እንድንጠራ በፊትህም እንድንቀርብ ታላቅ ምሕረትን፣ ታላቅ በጎነትንና ቸርነትን ያበዛህልን አንተ ነህ በዘመናት ሁሉ ውስጥ እየመራ ሕዝብህን እግዚአብሔር አምላካችን ነው። ያለ መታከት ያለ መሰልቸት ለዚህ ደግሞ አብቅተህናል። ስለዚህም እግዚአብሔር አምላካችን ሆይ፣ በሚቀጥሉት ወራት፣ በሚቀጥሉት ዓመታት እነሆ እግዚአብሔር አምላካችን ሆይ፣ በዚህች ምድር ላይ ስንኖር ሳለ እርምጃችንን አካሄዳችንን እግዚአብሔር ሆይ ካንተ ጋር አስተካክለ መራመድ እንድንችል እንድትረዳን አሁንም እንለምንሃለን። ወደ ግራና ወደ ቀኝ ሳንመለከት የልጅህን የጌታ የኢየሱስ ክርስቶስ የመስቀል ፍቅር ፊት ለፊታችን እያየ መራመድ እንድንችል ጸጋህን አብዛልን። በዚህች ምሽት ደግሞ በመካከላችን ተገልጠ ይህንን ቃልህን እባርክልን። ባከበርከው በልጅህ በጌታ በኢየሱስ ክርስቶስ ስም አሜን። ውድ አድማጮቼ በተከታታይ ስንመለከት ከነበረው ከምዕራፍ ሰላሳ አንድ ትምህርት ባለፈው ጊዜ የተመለከትነው ላባ በጎቹን ለመሸለት በሄደበት ሰዓት ያዕቆብ ጓዙን ጠቅሎ ከነ ቤተሰቡ እንደ ሸሸና እንደ ወጣ አገሩን ለቀው በሚሄዱበት ወቅት ራሔል የአባቷን አማልክት ተራፊምን እንደ ሰረቀች በቁጥር ሰላሳ ላይ እንደምንመለከተው ላባ ስለ ተሰረቁበት አማልክቱ በመጠየቅ ላይ እንደ ነበረ ተመልክተናል። አሁን ያዕቆብ ራሔል የአባቷን ተራፊም ወይም አማልክት ወይም ጣዖትን መስረቋን በፍጹም አያውቅም ነበርና ላባ በጠየቀው ጊዜ የሚሰጠውን መልስ አብረን እንመለከታለን። ስለዚህ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ዘፍጥረት ምዕራፍ 31 ቁጥር 32ን ተመልከቱ። ላባ ያዕቆብን ከደረሰበት በኋላ ስለምን ምን በስውር ሸሸ፣ ከእኔም ከርተህ ስለ ምን ኮበለልክ፣ በደስታና በዘፈን በከበሮና በበገና እንድሰድ ለምን አልነገርከኝም? እያለ ልቡን በማባበል ወደ ኋላ ሊመልሰው ይፈልጋል። ከዚያም አሁን ስለ ተሰረቁት አማልክት ወይም ተራፊም እነሆ እየጠየቀ ሳለ ትምህርታችንን መክታታችን የሚታወስ ነው። ቀጥሎ ደግሞ ያዕቆብ ስለሚሰጠው መልስ እንመለከታለን። እንዲህ ይላል፣ አምላኮችን የምታገኝበት ሰው ግን እርሱ ይሙት። ያንተ የሆነውን በእኔ ዘንድ ይገኝ እንደሆነ በወንድሞቻችን ፊት ፈልግ፣ ለአንተም ውሰደዋለ አለ። ራሄል እንደ ሰረቀቻቸው ያዕቆብም አያውቅም ነበርና ይላል። ተመልከቱ እንግዲህ ከላባ ማንም አምላኮቹን እንዳልሰረቀ ያዕቆብ እርግጠኛ ነበር። ያዕቆብ ላባን አያምነውም ነበረ። ላባም እንዲሁ ያዕቆብን አያምነውም ነበር። እርስ በርሳቸው ፈጽሞ አይተማመኑም ነበር። ሀያ ዓመታት አብሮ መኖር የሚያስደስትና መልካም በሆነ ነበረ። ከቁጥር ሰላሳ ሦስት እስከ ሰላሳ አምስት ያለውን እንመልከት። ላባም ወደ ያዕቆብ ድንኳንና ወደ ሊያ ድንኳን ወደ ሁለቱም ባሪያዎች ድንኳን ገባ፣ ነገር ግን አላገኝም። ከሊያም ድንኳን ወጥቶ ወደ ራኤል ድንኳን ገባ። ራኤልም ተራፊ ምን ወስዳ ከግመል ኮርቻ በታች ሸሸገች፣ በላም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኝም። እርሷም አባቷን በፊትህ መቆም ስላልቻልኩ አትቆጣኝ፣ በሴቶች የሚደርስ ግዳጅ ደርሶብኛልና አለችው። እርሱም ፈለገ ነገር ግን ተራፊ ምን አላገኘም፣ ይላል። በእርግጥ ከሁለት ልጆቹ አንደኛዋ እንደ ወሰደች ገምቶ ነበር። ራሄል በጣም ጮሌ ሴት ነበረች። የአባቷን አማልክት ወስዳ ከግመል ኮርቻ በታች ደብቃ ነበር። አባቷ ሲመጣ አለመነሣቷም በመታመሟ ምክንያት እንደሆነ በመግለጽ አታለለችው። ምን ዐይነት አታላይ ቤተሰብ ነው! ራሔል የአባቷን አማልክት መውሰዷ በዚያ ዘመን እጅግ የከፋ ጥፋት ነበረ። አማልክት ያሉት የቤተሰብ ኃላፊ የመሪነቱ ምልክትና እነዚህን አማልክት ያዕቆብ ከወሰደ ላባ ያለውን ንብረት ሁሉ እንዲወርስ የሚያስችለው ትርጉም ያለው ነው። ለዚህ ነው ሽማግሌው ላባ በፍጥነት ገዝግሶ ያዕቆብ ላይ የደረሰበት። በተረፈ እንደገና ያዕቆብን በቁጥጥሩ ስር ለማድረግና ለሌሎች ዓመታት ለማሰራት ፈልጎ አይደለም፣ ምክንያቱም ያዕቆብ ካገኘው አስር እጥፍ ንብረት እንዳለው ላባ ያስብ ነበርና። ላባ ተራፊሞቹን ፈልጎ እንዳላገኘ ባየ ጊዜ ያዕቆብ በራሱ መተማመን ተሰማው። ስለዚህም የቱንም ቦታ ቢፈልጉ እንደማያገኙት እርግጠኛ ሆነ። ከዚህም የተነሳ ተከታትሎ የደረሰበትን አጎቱን ሊወቅስና ሊገስጽ ጀመረ። ቁጥር 36 ያዕቆብም ተቆጣ ላባንም ወቀሰው። ያዕቆብም መለሰ ላባንም እንዲህ አለው፣ የበደልኩ በደል ምንድር ነው? ኃጢአቴስ ምንድር ነው? ይህንን ያክል ያሳደድከኝ ይለዋል። ተመልከቱ ወገኖቼ ያዕቆብ አሁን ብሶቱን ማሰማት ጀመረ የኮሌጅ ትምህርቱን በመከራ ጨርሶ ድግሪውን እንዳገኘ ተማሪ መሰለ አፉንም አንደበቱንም ከፍቶ መናገር ጀመረ ቁጥር 38 ሀያ ዓመት ሙሉ ከአንተ ጋር ነበርኩ በጎችና ፍየሎች አልጨነገፉም ይለዋል ያዕቆብ በእነዚያ ሀያ ዓመታት በአጎቱ ቤት በቆየበት ወራትና ወቅቶች በሙሉ አጎትዬው አንድ ቀን አንድ በግ አርዶ እንኳን እንዲበላ አልሰጠውም ነበረ። የመንጎችንም ጠቦቶች አልበላሁም፣ አውሬ የሰበረውን አላመጣውልህም ነበር፣ እኔ ስለ እርሱ እከፍልህ ነበርኩ፣ በቀንም በሌሊትም የተሰረቀውን ከእጄ ትሻው ነበር ኪለዋለ። ቁጥር ሰላሳ ዘጠኝ ላይ ምንም አይነት ዋስትና አልነበረውም ያዕቆብ። አንድ በግ ቢሰረቅ ወይም በአውሬ ቢገደል ወይም ቢጠቃ ያዕቆብ እንዲከፍል ይገደድ ነበረ ላባ በኃይል የሚያሰራ ግፈኛ ሰው ነበረ ቁጥር አርባ የቀን ሀሩር የሌሊት ቁር ይበላኝ ነበር እንቅልፍም ከዐይኔ ጠፋ ይለዋል በክረምት እንኳ ረፍታ ይሰጠውም ነበር በብርድና በሌሊት ከብቶቹን ሲጠብቅ በሜዳ ያድር ነበረ ያዕቆብ ቁጥር አርባ አንድ እንዲሁ ባንተ ቤት ሀያ ዓመት ነበርኩ አሥራ አራት ዓመት ስለ ሁለቱ ሴቶች ልጆች ስድስት ዓመት ስለ በጎች ተገዛውልህ ደሞዜንም አሥር ጊዜ ለዋወትከው ይለዋል። ከቃሉ እንደምንመለከተው በያዕቆብ ላይ ይህ ሁሉ ግፍ ደርሶበታል። ይህ ሰው ነበር በብልጠቱና በኀጢአቱ የእግዚአብሔርን በረከት ለማግኘት የሞከረው ሰው። የዘራውን ያንኑ ያጭዳልና በዘራው በኀጢአቱ ምክንያት ያዕቆብ ይህን ያክል ዓመታት ያልጠበቀውን መከራ አጨደ። ያዕቆብ በይስሐቅ ቤት ለእግዚአብሔር ፈቃድና ጊዜ መገዛት አቅቶት ነበረ። አሁን ግን ሳይወድ ላጎቱ ለላባ ተገዛ። ያዕቆብ አባቱን ይስሐቅን አታለለ። ነገር ግን ራሱ ባጎቱ በላባ ቤት ብዙ ጊዜ ተታለለ። ታናሹ ያዕቆብ እንደ ታላቁ ሆነ። ታላቁ ለታናሹ ይገዛል ተብሎለት እያለ እርሱ ግን ለላባ ተገዢ ሆነ። ከእናቱ ጋር ሆነው ይስሐቅን ለማታለል የበጎች ለምድ በእጁና ባንገቱ ላይ እንዳደረገ ሁሉ ወደፊት እንደምንመለከተው የገዛ ልጆቹ በተመሳሳይ ሁኔታ ያታልሉታል። ጥቦት ገድለው በደሙም የዮሴፍን ልብስ በመንከር ልጅን አውሬ በላው ብሎ ነገሩት፣ ለአባትየው ለይስሐቅ። ይስሐቅ በሚወደውና በሚያቀርበው ልጁ በኤሳው እንዳጭበረበረ ልጆቹም በሚወደውና በሚያቀርበው ልጁ በዮሴፍ አታለውታል ያዕቆብን። ሰው የዘራውን ያንኑ ያጭዳልና ቁጥር አርባ ሁለትን የተመልከቱ። ያዕቆብ በፍርድ ቤት ቆሞ የደረሰበትን ግፍ እንደሚናዘዝና አቤት እንደሚል ሰው ይመስላል በዚህ ስፍራ። በመጨረሻም የመጨረሻ ስምምነት ከላባ ጋር አድርገው ሲለያዩ እንመለከታችኋለን። ያዕቆብና ላባ በምጽጳ ቃል ኪዳን ተግባቡ። ይህን ደግሞ ቁጥር አርባ ሦስትና አርባ አራት ይነግረናል። እናምብቦ ላባም እንዲህ ብሎ ለያዕቆብ መለሰ። ሴቶቹ ልጆች ልጆቼ ናቸው፣ ሕፃናቱም ሕፃናቴ ናቸው መንጎቹም መንጎቼ ናቸው። የምታየውም ሙሉ የእኔ ነው። ዛሬም በእነዚህ ሴቶች ልጆቼና በወለዷቸው ልጆች ላይ ምን ላደርግ ይቻላል? አሁንም ና፣ አንተና እኔ ቃል ኪዳን እንጋባ፣ በእኔና በአንተ መካከልም ምስክር ይሁን ይለዋል። ያዕቆብ የድንጋይ ሐውልት ተከለ። ብዙ ድንጋይም ሰብስበው እንደ ተራራ ከመሩት፣ ቃል ኪዳንም ተጋቡ። ላባም ይህቺ ክምር በእኔና በአንተ መካከል ዛሬ ምስክር ናት አለ። ስለዚህም ስሟ ገለአድ ተባለ፣ ደግሞም ምጽባ ተባለ። እኛ በተለያየን ጊዜ እግዚአብሔር በእኔና በአንተ መካከል ሆኖ ይጠብቅ ብሎአልና። ይህ ቃል ኪዳን የተደረገው በሁለቱም ወገን ብዙ ወጣት አገልጋዮች ባሉበት ነው። የእነርሱም መኖር እንደ ቡራኬ ነው። ከእንግዲህ ወዲህ ላይደራረሱ፣ አንዱ ሌላውን አይሰርቀው፣ አንዱም ለሌላው ላይ ሥራ ተማምለው ተለያዩ። እግዚአብሔር በእኔና በአንተ መካከል፣ ይህ ማለት ትልቅ አባባል ነው። አንተም በእኔ ላይ፣ እኔም በአንተ ላይ ክፉ እንዳናደርግ እርሱ ይመልከተን ማለት ነው። ከዚህ በኋላ ነበር የተለያዩት። በምጽባ የከመሩትም ድንጋይ በላባና በያዕቆብ መካከል እንደ ድንበር ሆነ። እያንዳንዳቸውም አንዱ የሌላውን ድንበር እንዳይሻገር ቃል ተግባቡ። ወንድሞቼና እህቶቼ፣ ከያዕቆብ ሕይወት ምንን እንማራለን? የእግዚአብሔርን ፈቃድና ጊዜውን መጠባበቅን ትተን በራሳችን ጥበብና ማስተዋል ብንመራ ኀጢአትንም ብናደርግ፣ በዚህ ጥናት በተደጋጋሚ እንዳየነው ሰው የዘራውን ያጭዳልና መከራን እናጭዳለን። ነገር ግን እግዚአብሔርን በመተማመን ብንጠባበቀው አናፍርም። እርሱ በጊዜው ከፍ ያደርገናል እርሱ በትክክለኛው ጊዜና ወቅት ይጎበኘናል ለእኛም ያለውን ዓላማና ዕቅድ ይፈጽማል ስለዚህ ወገኖቼ ሆይ እግዚአብሔርን ቀድመን አንውጣ አንቸኩል እርሱን እንጠብቀው የእግዚአብሔር ቃል እንዲህ ይላል እግዚአብሔርን በመተማመን የሚጠባበቁ ግን ኀይላቸውን እያድሳሉ እንደ ንስር በክንፍ ይወጣሉ ይሮጣሉ አይታክቱም ይሄዳሉ አይደክሙም ይላል እግዚአብሔርን ሁላችንንም ይርዳ። እንግዲህ የኦሪት ዘፍጥረት ምዕራፍ ሠላሳ አንድ ትምህርታችንን እዚህ ላይ አበቃ። ውድ አድማጮች በመጽሐፍ ቅዱስ ውስጥ ካሉ ታላላቅ ምዕራፎች ምዕራፍ ሠላሳ ሁለት አንዱ ነው። በዚህ ምዕራፍ የምንመለከተው በያዕቆብ ሕይወት ከፍተኛ ደረጃ የሆነውን ነገር ሲሆን የሕይወቱ መለወጫ ነጥብ ነው ማለት ይቻላል። ሆኖም ያዕቆብ የእግዚአብሔር ሰው መሆኑ የታወቀ ነው። ነገር ግን እምነቱን በተግባር መተርጎም ያቃተው ከእግዚአብሔር ፈቃድ ውጭ የተመላለሰ ሰው ነበረ። ይህን ሁኔታውን ሊለውጥ ነው እግዚአብሔር በልዩ ሁኔታ የሚገናኘው። ዛሬም ቢሆን ብዙ ሰዎች እኛ ክርስቲያኖች ነን በማለት ይናገራሉ። ነገር ግን እምነታቸውን በተግባር አያሳዩም። ስለሆነም ለእምነታቸው ምንም ማረጋገጫ የለም። እንዲህ አይነት ሰዎች የሕይወት ለውጥ ያስፈልጋቸዋል። ያዕቆብ በዘመኑ የእግዚአብሔር ወኪልና ምስክር ሆኖ እንዲኖር ሲጠበቅበት፣ እርሱ ግን መጥፎ ምስክር ሆነ ስለ እግዚአብሔር በዚህ መጥፎ ምስክርነቱ እንዲቀጥል ስላልፈለገ በልዩ መንገድ ተገናኘው። እውነቱን ለመናገር እግዚአብሔር ያዕቆብን የራሱ ለማድረግ አንካሳ አደረገው ማለት ይቻላል። እግዚአብሔር ለጥቅማችን ይቀጣናልና፣ ወገኖቼ በሆነው ነገር በጊዜው ሁኔታ ባናጉረመርም መልካም ነው። ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ይላል ዕብራውያን ዐሥራ ሁለት ቁጥር ስድስትን ልብ ይሏል ይህ እንግዲህ የእግዚአብሔር የራሱ የሆነ መንገድ ነው ሎጥ የእግዚአብሔር ልጅ እንዳልሆነ እናስብ ይሆንን በፍጹም እርሱም የእግዚአብሔር ልጅ ነው ሐዋርያው ጴጥሮስ ስለ እርሱ ሲናገር እንዲህ ብሎ ነበር ጻዲቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ሥራቸው ጻዲቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻዲቅ ካዳነ እያለ ይቀጥላል። ሁለተኛ ጴጥሮስ ምዕራፍ ሁለት ከቁጥር ሰባት እስከ ስምንት ያለው ልብ በሉ። በእርግጥ ወገኖቼ ሎጥ በእሳት ውስጥ ተጥሎ ነበር ማለት ይቻላል። በዙሪያው የነበሩ ሰዎች እንደ እሳት የሚፋጅ ያመፅ ኑሮ ይኖሩ ነበርና፣ ስለዚህም እግዚአብሔር በእሳት አቃጠላቸው። ጻዲቅ ሎጥም ከሰዶምና ከገሞራ እሳት ዳነ። ያዕቆብም ልምምድ ከዚህ ብዙ የራቀ አይደለም። ላባ ፕሬዝዳንትና ዲን የሆነበት ኮሌጅ ውስጥ ገብቶ መከራውን አይቶ ነው የወጣው ከዚህ ኮሌጅ ለመውጣት ሀያ ዓመታት ፈጅቶበታል። በእነዚህም ዓመታት ላባ አስር ጊዜ መመዘኛውን ወይም ደሞዙን ቀያይሮበታል። የሚያሳዝነው ነገር የደግሞ ወገኖቼ በየሁለት ዓመቱ ያዕቆብ አዳዲስ ውሎችን ይዋዋል ነበረ። ሁሉም ውሎች ያዕቆብን የሚጎዱት እንጂ የሚጠቅሙት አልነበሩም። ይህ ነበር የዚህ ሰው ልምምድ። በዚህ ምዕራፍ እንግዲህ እግዚአብሔር ያዕቆብ የእርሱ ወኪል እንዲሆን እንዴት እንዳቀረበውና እንደፈተነው እንመለከታለን። ወደ ምዕራፉ ጥናት በቀጥታ ከመግባታችን በፊት የሚከተለውን ጥቅስ ማንበብ እፈልጋለሁ። እርሱም ኢሳይያስ 40 ቁጥር 29 ነው። እንዲህ ይላል፣ ለደካማ ኃይልን ይሰጣል ጉልበት ለሌለውም ብርታትን ይጨምራል ይላል ኢሳይያስ 40 ቁጥር 29። እስቲ ዘፍጥረት 32 ቁጥር 1ና 2 እናንብ። ከዚህ ክፍል የምንመለከተው የያዕቆብ ሕይወት ሲለወጥ ነው። ያዕቆብን መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብን ባያቸው ጊዜ እነዚህ የእግዚአብሔር ሠራዊት ናቸው አለ። የዚያንም ስም ስፍራ ማህናይም ብሎ ጠራው ይላል እግዚአብሔር ያዕቆብን ፍሬያማና ለእርሱም የሚጠቅም ሰው አገልግሎት የሚሰጥ ጥሩም ምስክር እንዲሆኑ ወደ እርሱ ሊያቀርበውና ሊገናኘው ጀመረ። ከቁጥር ሦስት እስከ አምስት ያለውን ተመልከቱ። ይህ ያዕቆብ አሁንም ብልህ ሰው ነው አይደለምን? በላባ ቤት ያን ያህል መከራ የተቀበለ ቢሆንም ወደ ኤሳው ቤት በቀጥታ ለመግባት አልፈለገም። ስለዚህም ባሪያዎቹን ወደ ኤሳው ላካቸው፣ አላቸውም ወደ ወንድሜ ወደ ኤሳው ሄዳችሁ ጌታዬ ኤሳው ሆይ ባሪያ ያዕቆብ እንዲህ አለ ብላችሁ ንገሩት አላቸው ያዕቆብ ከአባቱ ከይስሐቅ ቤት ከመውጣቱ በፊት እንዲህ ማለት አይችልም ነበረ ገዢነትንና የበላይነትን በወንድሙ ላይ ያለ ጊዜ ፈልጎ አባቱን እንዴት አታለው በረከትን እንደ ወሰደ ከአሁን በፊት በትክክል በስፋት አጥንተናል አሁን ግን ንግግሩ ተቀይሯል ምናልባትም በላባ ቤት ውስጥ ከገጠመ ሁናቴ እየተነሳ ሳይማር አይቀርም ይህ ቢሆን ነው ጌታዬ ኤሳው ሆይ ባሪያ ያዕቆብ ብሎ መናገር ያስቻለውም። እስቲ ቁጥር ስድስትን እናንብብ። መልእክተኞቹ ወደ ያዕቆብ ተመልሶ እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር አራት መቶ ሰዎች አሉ ብለው ይነግሩታል። ይህ መልእክት ያዕቆብን ሙሉ ለሙሉ አስፈራው፣ አስጨነቀው አንበረከከው፣ ልቡን። ምክንያቱም የመልእክቱ ትርጉም ወይም ዓላማ በትክክል ስላልገባው ነው። ኤሳውም ለመልእክተኞቹ ግልጽ አላደረገላቸውም። እንደምገምተው ያዕቆብ መልእክተኞቹን ሳያስጨንቃቸው አይቀርም። ለመሆኑ ጠላትነት ወይም ጥላቻ በእኔ ላይ እንዳለው ተረድታችኋልን? በፊቱ ውስጥ ላይ ይነበባልን? ሁናቴውና ንግግሩ ምን ይመስል ነበር? በማለት በጭንቀት በተደጋገመ ጥያቄ መልእክተኞቹን ሳጣድፋቸው አልቀረም። ምናልባት ከመልእክተኞቹ አንዱ የለም፣ እንዲያውም በፊቱ ላይ ደስታ ይታይበት ነበር፣ ስለዚህም ሊቀበልህ በጉጉት ነው የሚመጣው ሳይለው አይቀርም። ነገር ግን ይህ አይነቱ መልስ ያዕቆብን አላረጋጋውም። ለእርሱ ነገሩ የተተረጐመለት ኤሳው ያዕቆብን ለመበቀል ጥሩ አጋጣሚ ያገኘው ብሎ እንደ ተደሰተ ነው። ስለዚህም ያዕቆብ ተጨንቋል፣ አዝኗል። ከቁጥር ሰባትና ስምንት እንደምንመለከተው ያዕቆብ በመጥፎ ሁኔታ ውስጥ መሆኑን እናያለን። ወደ እርሱ በሚመጣ በወንድሙ ምክንያት ከእርሱ ጋር ያሉትን ሰዎች በቡድን በቡድን ከፈላቸው። ይህንንም በብላቱ ነው ያደረገው። ምናልባት ወንድሙ በአንዱ ቡድን ላይ ጥቃት ቢሰነዝር፣ ሌላው ቡድን እንዲያመልጥ ነው ያቀደው። ያዕቆብ ያደረገውን አስተውሉ ወገኖቼ። ስለ ገጠመው ሁናቴ በሐዘን ወደ እግዚአብሔር ይጸልያል። ከቁጥር ዘጠኝ እስከ አስር ያለውንም ተመልከቱ። በዚህ ክፍል ይህ ሰው አሁን ወደ እግዚአብሔር አቤት ሲል እንመለከተዋለን። ለአባቶቹ ለአብርሃምና ለይስሐቅ እግዚአብሔር የገባላቸውን የተስፋ ቃል በመጥቀስ ወደ እርሱ ወደ እግዚአብሔር ይጨዋል። ያዕቆብ እኔ ምሕረትህ የማይገባኝ ታናሽ ሰው ነኝ ብሎ ሲጸልይ ይህ የመጀመሪያው ጊዜ ነው። ተመልከቱ ያዕቆብ እኔ ምሕረትህ የማይገባኝ ታናሽ ሰው ነኝ ብሎ ወደ እግዚአብሔር ሲጸልይ ይህ የመጀመሪያው ጊዜ ነው። ለመጀመሪያ ጊዜ በእግዚአብሔር ፊት ኀጢአተኛ መሆኑን ሲናዘዝ፣ ሲያስታውቅ እንመለከታለን። ዛሬ ብዙ ክርስቲያኖች ኀጢአተኞች መሆናቸውን መገንዘብ የሚያቅታቸው እንዳሉ ታውቃላችሁን? ለዘመናት የማውቀው አንድ ሰው ነበረ። ይህ ሰው ኀጢአተኛ እንዳልሆነ ብዙ ጊዜ ይናገራል፣ ይከራከራል። ነገር ግን ኀጢአተኛ ነበረ። እኛ ሁላችን ኀጢአተኞች ነን ወገኖቼ። በጸጋው የዳነ ኀጢአተኛ በዚህ ሕይወት እስካለን ድረስ የአሮጌው ሥጋ ባሕርያት በሕይወታችን ይንጸባረቃሉ። ይህም ሥጋችን መንግሥተ ሰማያትን አይወርስም። እንዲሁ አሁን እንዳለን ወደ መንግሥተ ሰማያት አንሄድም። ይህ የሚሞተው ሥጋ የማይሞተውን ሊለብስ ይገባዋልና እኛም በቅጽበት ዐይን እንለወጣለን። በዚያን ጊዜ ከኀጢአት ነጻ የሆነ አካልን ለብሰን ለዘላለም ከርሱ ጋር እንኖራለን። በዚህ መረዳት ወደ እግዚአብሔር የሚቀርብ ሰው እርሱን እግዚአብሔርን ይገናኘዋል። ያዕቆብ በጸሎት ላይ አንድ የሚገርም አነጋገር ተጠቅሟል። ከቁጥር 9 እስከ 10 ያለውን ተመልከቱ። በትሬን ብቻ ይዤ ይህን የዮርዳኖስን ወንዝ ተሻግሬ ነበርና አሁን ግን የሁለት ክፍል ሠራዊት ሆንኩ ሲል እንመለከተዋለን። ዮርዳኖስን ተሻግሮ በሄደ ጊዜ በትሩን ብቻ ይዞ ነበረ። አሁን ግን ብዙ ሀብትና ንብረት፣ ሠራዊትም ይዞ ተመልሷል። ከቁጥር 11 እስከ 12 ያለውን ተመልከቱ ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳጠፋኝ እናቶችንም ከልጆች ጋር እንዳጠፋ እኔ ፈራለውና አንተም በርግጥ መልካም አደርግልሃለሁ ዘርህንም ከብዛቱ የተነሣ እንደማይቈጠር እንደ ባሕር አሸዋ አደርጋለሁ ብለ ነበር እያለ ወደ እግዚአብሔር ይጨዋል። ወገኖቼ ከክፍሉ እንደምንረዳው ያዕቆብ በርግጥ ከልቡ ወደ እግዚአብሔር ሲጮን እንመለከታለን። ያቺ ሌሊት ለእርሱ በጣም አስቸጋሪ ሌሊት ነበረች። የሚመኘው ከፍ ያለ ማዕረግ አልነበረም ሕይወቱ እንድትተርፍ ብቻ እንጂ። ከቁጥር አሥራ ሦስት እስከ ቁጥር ዐሥራ ስድስት ባሉት ክፍሎች ውስጥ ያዕቆብ ወንድሙን ኤሳውን ለመገናኘት ሲዘጋጅ እንመለከታለን። ይህ ያዕቆብ ከከብቶቹ ብዛት የተነሳ እጅግ ለጋስ ሰው ሆኖ ነበረ። በተለይ በቁጥር አሥራ ስድስት ላይ ስንመለከት ያዕቆብ ብልህነቱን በዚህ ክፍል ሲጠቀም እናየዋለን። መንጋዎቹን አራርቆ ለመላክ ያሰበበት ምክንያት የመጀመሪያው የእጅ መንሻ መንጋ ወደ ኤሳው ሲደርስ ኤሳው በመደነቅ ይህ ምንድር ነው በማለት እንዲጠይቅና የያዕቆብ ባሪያዎችም ገና ብዙ ስጦታ አለ ብለው በመመለስ ልቡን እንዲያለሰልሱ ታስቦ ነበረ። እስቲ ጊዜ ሲኖራችሁ ከቁጥር 13 እስከ 16 ያለውን ተመልከቱ። ያዕቆብ ወደ እግዚአብሔር በጸለየ ጊዜ ወደ አገርህ ተመለስ እኔም እጠብቃለሁ ብለኸኝ ነበር በማለት እግዚአብሔር እየተናገረውን እየጠቀሰ ነበር የሚያስታውሰው። ነገር ግን ወገኖቼ የሚያደርገው ነገር ሁሉ ከእምነት የተነሳ አልነበረም። የራሱን ጥበብና ማስተዋል በመጠቀም ራሱን ለማዳን ይሞክር ነበረ። አንዳንድ ጊዜ እኛም እንደ ያዕቆብ እናደርጋለን። ብልህነትን እናበዛለን፣ ዘዴን እናወጣለን። አብዛኞቻችን ሸክማችንን በጸሎት በእግዚአብሔር ፊት እናቀርብና እንደገና ራሳችን መልሰን ለችግራችን መፍትሄ ለማግኘት ስንደክም እንገኛለን። ይህ በእርግጥ አለማመን ነው። በዚህ ሁኔታ በእግዚአብሔር ላይ እምነት አለን ለማለት አንችልም። ከቁጥር አሥራ ሰባት እስከ ያለውን ተመልከቱ። ኤሳው በሦስት መንጋ ተራ ለመገናኘት ወደ ያዕቆብ ያዘጋጀው ዕቅድ ምን እንደሆነ ከዚህ ክፍል እንረዳለን። ከቁጥር ሀያ አንድ እስከ ሀያ ሦስት ያለውን ደግሞ እናንብብ። እጅ መንሻው ከእርሱ ቀድሞ አለፈ። እርሱ ግን በዚያች ሌሊት በሰፈር አደረ። በዚያችም ሌሊት ተነሳ፣ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን አስራ አንዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ ይላል። ይቺ ሌሊት ያዕቆብ በሕይወቱ ታላቅ ነገር የተለማመደባት ሌሊት ናት። ያቦቅን ወንዝ የተሻገረባት ምድር ሰው የማይኖርበት የተገለለ ምድር ነበረ። በዚያች ሌሊት ያዕቆብ ወደዚህ ምድር መጣ። በዚያን ጊዜ ደስተኛ ሰው አልነበረም። በጥርጥርና በፍርሃት ተሞልቶ ነበር። እንደምታስታውሱት ያዕቆብ ኤሳውን ያታለለ ሰው ነበረ። የልጅነት ሥልጣኑና በረከቱን እርሱና እናቱ ባዘጋጁት የማጭበርበር መንገድ ይወስድ ዘንድ የእግዚአብሔር ፈቃድ አልነበረም። እግዚአብሔር ፈጽሞ እንዲህ አልተናገረውም። በዚያች ሌሊት ያዕቆብ ያለውን ሁሉ ከያቦቅ ወንዝ ማዶ አሻገራቸው። እርሱ ግን በዚያው ቀረ። ምናልባት ኤሳው ቢመጣ እርሱን ብቻ መግደል እንዲችል ቤተሰቡንና ንብረቱን ለማትረፍ ብሎ ብቻውን በዚያች ሌሊት በዚያ ምድረ በዳ ቀረ። ከቁጥር 24 ደግሞ ያዕቆብ የሚታገለው ሰው ሲያጋጥመው እንመለከታለን። ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ሲታገለው ነበር ይላል። በዚህ ሌሊት ያዕቆብን ያጋጠመው ትግል እንግዳ ነገር ነው። ያዕቆብ ከማንም ጋር መታገላ አይፈልግም ነበር። ከኋላው ጥሎት የመጣው አጎቱ ላባ ነበረ። ከፊት ለፊቱ የሚጠብቀው ደግሞ ወንድሙ ኤሳው አለ። ተመልከቱ፣ ይህ ያዕቆብ አጣብቅኝ ውስጥ ገብቷል። ያዕቆብ ከሁለቱም ጋር መታገል እንዳልፈለገ ከዚህ ክፍል እንረዳለን። ያዕቆብ የተያዘው በዓለቶች መካከል በጠንካራ ስፍራ ነው። ወዴትም ማምለጥ እንዳለበት አያውቅም ነበረ። እዚህ ላይ አንድ ጥያቄ ማንሳት ይቻላል። በዚያች ሌሊት ከያዕቆብ ጋር የታገለው ሰው ማን ነው? ስለዚህ ሰው የተለያዩ ግምታዊ አስተሳሰቦች ይሰጣሉ። በእኔ አስተሳሰብ ግን ወገኖቼ ይህ ሰው የሰውን ሥጋ ከመልበሱ በፊት የነበረው ኢየሱስ ክርስቶስ ነው እላለሁ። ለዚህም ማረጋገጫ የሆነን ዘንድ ሆሴ ምዕራፍ አሥራ ሁለት ትንቢተ ሆሴ ምዕራፍ አሥራ ሁለት ከቁጥር አንድ እስከ ስድስት ያለውን ተመልከቱ። መታሰቢያው እግዚአብሔር ነው ወይም የመታሰቢያው ስም እግዚአብሔር ነው። ያዕቆብን የታገለው ከእግዚአብሔር በቀር ሌላ ሊሆን አይችልም። እርሱም የሰውን ሥጋ ከመልበሱ በፊት የነበረው ክርስቶስ ነው። ቁጥር 25 እንዳላሸነፈውም ባየ ጊዜ የጭኑን ሽሉዳ ነካው። ያዕቆብም የጭኑ ሽሉዳ ሲታገለው ደነዘዘ ይላል። ሽማግሌው ያዕቆብ በቀላሉ ተስፋ አልቆረጠም። እንደዚህ ያለ ሰውም አልነበረም። እስከ መጨረሻው ድረስ ታገለ። በመጨረሻ የሚታገለው የነበረው አንካሳ አደረገው። እንዲህም አለው ሊነጋ ቀላልቷልና ልቀቀኝ እርሱም ካልባረከኝ አልለቅህም አለው ይላል ቁጥር ሀያ ስድስት በዚህን ጊዜ የሆነው ነገር ምንድን ነው ብላችሁ ትጠይቁ ይሆናል ያዕቆብ የሚታገለውን ሰው ይዞ ይለምናል አሁን ትግሉን አቁሟል ነገር ግን በላዩ ላይ ተጠምጥሞ ካልባረከኛ ለቅም በማለት ሲለምን ነው የሚታየው። ከእግዚአብሔር ጋር ታግሎ ወይም እግዚአብሔርን ተቃውሞ የትም እንደማይደርስ አውቋልና አብርሃምም ይህን ስለተረዳ ለእግዚአብሔር አሜን ብሎ መገዛትን ተለማምዷል። ስለዚህም አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቈጠረለት ተባለ። እንደዚህ ያለ ሁኔታ ውስጥ በምንገባበት ጊዜ ወገኖቼ የሚያዋጣን በእግዚአብሔር መተማመን፣ በእግዚአብሔር መደገፍ ብቻ ነው። እርሱን በመተማመን ለመጠበቅ ፈቃደኞች ከሆናችሁ እርሱ አሁኑኑ ሊረዳችሁ የተዘጋጀ ነው። እግዚአብሔር በዚህ ተስፋ ታምነን የምንኖር ሰዎች ያድርገን፣ ስሙ ለዘላለም እየተመሰገነ ይሁን። ጀምረን እስክንጨርስ ድረስ የባረከን ጌታችን ለዘላለም ታማኝ ነው። የዚህን ቀጣይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። ጸልዩልን፣ ጻፉልን ሰላሙን